ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሚያዘ አንድ ማክሰኞ ምሽት 2016 ዓ.ም መሰናዷችን ጀምሯል። በጀልባ መስጠም አደጋ 38 ኢትዮጵያውያን ፍልሰተኞች ሞቱ። ክስተቱ አሳዛኝ ነው። ይህን ደግሞ የበለጠ ከባድ የሚያደርገው በአሁኑ ወቅት መንግስት በሶስተኛ ዙር የተለያዩ የሳውዲ መቆያ ጣቢያዎች ውስጥ በእስር የሚገኙ ወደ ሰባ ሺህ የሚሆኑ ኢትዮጵያውያንን ለማስመለስ ጥረት እያደረገ ባለበት ሰዓት ነው ይዘገባለን። በሌላ በኩል በባህር ዳር በተፈጸመ ጥቃት አምስት ሰዎች መገደላቸውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችን ዘገባዎችንም ወደ እናንተ የምናደርስ ይሆናል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ የምንጋብዛችሁ መሰናደውን በምረት ኤደን ገርመው ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር ጽዮን ግርማ ዋና አዘጋጇ ናት። እንዲሁም ደግሞ እዚሁ ስቱዲዮ ውስጥ አሉላ ከበደ ዜናውን ለማንበብ አብሮኝ ይገኛል። እናንተም አብራችሁን ታመሹ ዘንድ በአክብሮት እየጋበዝን አሁኑ ለምሽቱ ወደ ያዝናቸው ዜናዎች እንሻገራለን። ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በኮሪ ዞን ሁለት ሲቪሎች በታጣቂዎች ተገደሉ። የጋምቤላ ክልል አራት ከፍተኛ አመራሮችን ከኃላፊነት አነሳ። የዩናይትድ ስቴትስን የደህንነት ማስጠንቀቂያ ተከትሎ ሁለት የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙት። የሚሉት ይገኙበታል። አሁን ወደ ዝርዝሩ በኮሬ ዞን ሁለት ሲቪሎች በታጣቂዎች መገደላቸው ተዘገበ። በደቡብ ኢትዮጵያ ክልል ኮሬ ዞን ውስጥ ትላንት ሰኞ በታጣቂዎች ተፈጸመ በተባለ ጥቃት ሁለት ሲቪሎች መገደላቸውን የአካባቢው ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ገልጠዋል። የጥቃቱ ፈጻሚዎች በኦሮሚያ ክልል ምዕራብ ጉጂ ዞን በገላና ወረዳ የሚንቀሳቀሱ ታጣቂዎች መሆናቸውን የኮሬ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተከታትሎታል። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም ይንቀሳቀሳሉ በተባሉ ታጣቂዎች ከተገደሉት ሁለት የደቡብ ኢትዮጵያ ክልል የኮሬ ዞን ዶርባ ደ ቀበሌ ነዋሪዎች ውስጥ አንዱ በከብት ጥበቃ ላይ የነበረው የ13 ዓመት ልጃቸው እንደሆነ ወላጅ አባቱ አቶ አማሪ አትያዴ ለአሜሪካ ድምፅ ተናግሯል። ልጁ ከብት እያገደ ነበር። ከዚያ ሁለት ሰዎች መጥተው ታጣቂዎቹ ከብቶቻቸውንም እንደዘረፉባቸው አቶ አማሪ አክለዋል። ከብቶቻቸውን በመጠበቅ ላይ ያሉ የተገደሉት ሁለተኛው የዶርባደ ቀበሌ ነዋሪም አቶ ይገዙባዬ የተባሉ የስምንት ልጆች አባትና አርሶ አደር እንደሆኑ የቀበሌው ነዋሪም አቶ ካቢናል አሎ ገልጿል። ከነቺ አካል ብሰው ይመስሉና ቃፍ ላይ ወጥተው የሚያርሱ ሰው ይህንን ሁሉ እየገደሉ እንደዛ እያስተቃኙ ነው አሉ። ትልቅ ችግር አለ። ከብት ማገድ በጣም ስቃይ ነው። በደቡብ ኢትዮጵያ ክልል የኮሬ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ስለ ጥቃቱ ፈጻሚዎች ለአሜሪካ ድምፅ በስልክ አስረድተዋል። ደሽነ በቡድን ተደራጅቶ ለመስተዎች በጋላ በነበሩበት ከታችኛ በኩል መጥቶ አደርገለው ወጥተዋል። ከምዕራብ ጉጂ ዞን ገላና ወረዳም ባለስልጣናት አስተያየት ለማግኘት ያደረግነው ጥረት ስልካቸው ባለመስራቱ ለማካተት አልቻልንም። ይሁን እንጂ በአካባቢው ይንቀሳቀሳሉ ባሏቸው ታጣቂዎች የተነሳ ያልታጠቁ ነዋሪዎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ለማድረግ መቸገራቸውን ባለስልጣናቱም መናገራቸውን የአሜሪካ ድምፅ መዘገቡ ይታወሳል። በነዋሪዎቹ ስሙ ከተነሳው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም። በሌላ ዜና የጋምቤላ ክልል አራት ከፍተኛ አመራሮችን ከኃላፊነት ማንሳቱ ተገለጠ። በጋምቤላ ክልል ከሚስተዋለው የጸጥታ ችግር ጋር በተያያዘ በመንግስትም ሆነ በፓርቲ የተሰጣቸውን ተልዕኮ በአግባቡ አልፈጸሙም ያላቸውን አራት ከፍተኛ አመራሮች ከኃላፊነት ማንሳቱን የክልሉ መንግስት አስታውቋል። ለዝርዝሩ ገብረ ሚካኤል ገብረ መድን የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ትላንት ሰኞ መጋቢት 30 ቀን 2016 ዓ ም ባወጣው መግለጫ በክልሉ ከሚታየው የጸጥታ መደፍረስ ጋራ በተያያዘ ኃላፊነታቸውን አልተወጡም ተልዕኳቸውንም አልፈጸሙም በሚል የገመገማቸውን አራት ከፍተኛ አመራሮች ከስልጣን ማንሳቱን አስታውቋል። መግለጫው እንደሚያሳየው ከኃላፊነታቸው የተነሱት አመራሮች የክልሉ ፍትህ ቢሮ ኃላፊ አቶ አኳይ እቡቲ፣ የሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቾልኩን የክልሉ የገጠር መንገዶች ባለሥልጣን ዋና ዲሬክተር አቶ ቢተው ዳክ እና የኑዌር ብሔረሰብ ዞን ብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ቡኝ ኒያል ናቸው። ከተነሱት የክልሉ ከፍተኛ አመራሮች መካከል አንዱ የሰላምና የጸጥታ ቢሮ ኃላፊው አቶ ቾልኩን ባለፈው ሳምንት ለአሜሪካ ድምፅ በሰጡት ቃለመጠይቅ፣ ክልላዊ መንግሥቱ የብሔር ግጭቶችን ቀስቅሰዋል በድርጊቱም ተሳትፈዋል በተባሉ የጸጥታ መዋቅር አባላት ላይ እርምጃ እየወሰደ እንደሆነ ገልጸው ነበር። እየተወሰደ ነው ስለተባለው እርምጃ የክልሉ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊው አቶ ኡጁሉ ጊሎ ተጨማሪ ማብራሪያ እንዲሰጡን ላቀረብንላቸው ጥያቄ ከጸጥታ ጋር በተያያዘ የመጨረሻው ሪፖርት ከክልሉ የሰላምና ጸጥታ ቢሮ አልደረሰንም የሚል አጭር የጽሑፍ ምላሽ ሰጥተውናል። ቀደም ሲል የጋምቤላ ክልላዊ መንግስት ባወጣው ሌላ መግለጫም ካለፉት ሁለት ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ህገወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ወደ ዓለም አቀፍ ዜና ዘገባዎች ስንሻገር፣ በዓለም ገበያ በከፍተኛ መጠን እየናረ የመጣው የነዳጅ ዋጋን ይመለከታል። በጋዛው ጦርነት ከተኩስ አቁም ስምምነት ለመድረስ በእስራኤልና በሐማስ መካከል ሲካሄድ የነበረው ድርድር ያሳደረው ተስፋ መመናመንና ሜክሲኮ ለዓለም ገበያ በምታቀርበው ድፍድፍ ነዳጅ ዘይት መጠን ላይ ተጨማሪ ቅነሳ ለማድረግ የያዘችውን እቅድ ተከትሎ በዛሬው ዕለት የዓለም የነዳጅ ዋጋ መናሩ ተዘግበዋል። ትናንት ሰኞ ካይሮ ላይ የተካሄደውን አዲስ ዙር የተኩስ አቁም ድርድር ተከትሎ በዓለም ዙሪያ በዓለም ገበያ የነዳጅ ዋጋ የማሽቆልቆል አዝማሚያ ማሳየት ቢጀምርም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው በጋዛዋ የራፋ ግዛት ጥቃት የሚከፍትበት ቀን ተቆርጠዋል ካሉ በኋላ አካባቢ ውጥረት ይረግባል በሚል አሳድሮት የነበረው ተስፋ እየመከነ መሆኑን ተንታኞች ይናገራሉ። የግጭቱ ዓለም አብቃት ሌሎች ሀገሮችንም ወደ ጦርነቱ እንዳይስብ በተለይም ደግሞ ዋናው የሐማስ ደጋፊ እና በዓለሙ የነዳጅ አምራች ሀገሮች ድርጅት ኦፔክ ለዓለም ገበያ በምታቀርበው የነዳጅ መጠን በሶስተኛ ደረጃ ላይ የምትገኘውን ኢራንን እንዳያስገባ ያሳድረው ስጋት እንዲቀጥል ማድረጉም ተመልክተዋል። በተጨማሪም የሜክሲኮ መንግስታዊ የነዳጅ ኩባንያ ፔሜክስ በቀኑ በየቀኑ ለዓለም ገበያ ከሚያቀርበው 330 ሺ በርሜል መጠን ያለው ነዳጅ በመቀነስ ተጨማሪ ነዳጅ ለአገር ውስጥ ማጣሪያዎች ለማቅረብ የያዘው እቅድ አሳሳቢውን ሁኔታ ይበልጥ እንዳባባሰውም ተመልክቷል። ውሳኔውም ኩባንያው ለዩናይትድ ስቴትስ፣ ለአውሮፓና ለእስያ ተቀባዮቹ ያቀርብ የነበረውን ድፍድፍ የነዳጅ ዘይት መጠን በአንድ ሶስተኛው ይቀንሰዋል ተብሏል። ፔሚክስ አዲሱን ውሳኔውን ይፋ ከማድረጉ አስቀድሞም በያዝነው የሚያዝያ ወር ውስጥ በየቀኑ ከሚያቀርበው የነዳጅ መጠን በ436000 በርሜል ቀንሶ ነበር። የዩናይት ስቴትስን የደህንነት ማስጠንቀቂያ ተከትሎ ሁለት የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙ። ሞቃዲሾ ላይ ጥቃት ሊደርስ እንደሚችል አስመልክታ ዩናይትድ ስቴትስ ያወጣችውን የደህንነት ማስጠንቀቂያ ተከትሎ ሁለት ዓለም አቀፍ የአየር መንገዶች ዛሬ ማክሰኞ ወደ ሶማሊያዋ ዋና ከተማ ሞቃዲሾ ሊያደርጉ የነበሩትን በረራ ሰርዘዋል። በረራቸውን የሰረዙት የቱርክና የኢትዮጵያ አየር መንገዶች ሲሆኑ ሞቃዲሾ በሚገኘው ኤደን አዲ ዓለም አቀፍ አውሮፕላን ማረፊያ አገልግሎት ከሚሰጡ ዋና ዋና የማጓጓዣ ተቋማት መካከልም ናቸው። አየር መንገዶቹ በረራቸውን የሰረዙት ከደህንነት ማስጠንቀቂያው ጋር ተያይዘው መሆኑን እንደሚያምኑ የሶማሊያ ባለስልጣናት ተናግረዋል። ለመገናኛ ብዙኃን አስተያየት ለመስጠት ፈቃድ የሌላቸው በመሆኑ ስማቸው እንዳይገለጽ የጠየቁ ሁለት የቱርክና የኢትዮጵያ አየር መንገድ ሰራተኞችም በረራዎቹ መሰረዛቸውን ለአሜሪካ ድምፅ አረጋግጠዋል። ናይሮቢ የሚገኘው የዩናይት ስቴትስ ኤምባሲ ነው ሶማሊያ ዋና ከተማ ሞቃዲሾ ውስጥ በተለያዩ ቦታዎች ሊፈጸሙ ስለታቀዱ ጥቃቶች መረጃ እንደደረሰው ያስታወቀው። ለጥቃቱ ኢላማ ተደርገው ከተለያዩ ቦታዎች ውስጥም አንዱ በከተማው የሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ መሆኑ ተመልክቷል። የአየር ማረፊያው በሶማሊያ የሚገኘው የአፍሪቃ ሕብረት ተልዕኮ ቡድንና ዩናይት ስቴትስን ጨምሮ በርካታ ምዕራባውያን ሀገራት ኤምባሲዎች መቀመጫ ሆኖም ያገለግላል። የኤምባሲው ማስጠንቀቂያ አክሎም የአሜሪካ ኤምባሲ ሰራተኞች ማክሰኞ ሚያዝያ 1 2016 ዓ ም የሚኖራቸውን ሁሉንም እንቅስቃሴዎች ሰርዘዋል ብለዋል። ዩናይት ስቴትስ የጸጥታ ስጋቱ ከየት እንደመጣ ባትገልጽም የአልሻባብ ታጣቂ ቡድን በሶማሊያ መንግስት በአፍሪካ ሕብረት ኃይሎችና በሶማሊያ በሚደገፉ አገሮች ላይ ጥቃት ሲሰነዘር ቆይተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ዓለም ዙሪያ የተሰባሰቡትን የሰዓቱን ዜናዎች ያስደመጠን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ሚያዝያ አንድ ማክሰኞ ምሽት 2016 ዓ ም መሰናዷችንን ነው። በድጋሚ አብረናችሁ የምንቆየው ባለሙያዎችን ላስተዋወቃችሁ አባየው ገበያው፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ በኤዲቲንጉና የምስልና የድምጽ ቅንብሩን በማከናወን እንዲሁም ደግሞ ብርሃን ኃይሉ ከስቱ ስርጭቱን በመከወን ጽዮን ግርማ ዋና አዘጋጇ ናት። ኤደን ገረመው መሰናደውን በመምራት አብሪያችሁ ቆያለሁ። አሁን ለምሽቱ ወደ ያዝነው ነው አብይ ርዕስ እንሸግራለን። በጀልባ መስጠም አደጋ 38 ኢትዮጵያውያን ፍልሰተኞች ሞቱ። ፍልሰተኞችን ይዛ ትላንት ሰኞ ወደ የመን በመጓዝ ላይ የነበረች ጀልባ ሰጥማ የ38 ኢትዮጵያውያን ተሳፋሪዎች ሕይወት ማለፉ ተገልጿል። አደጋው የደረሰው በጅቡቲ የባህር ዳርቻ እንደሆነ በሀገሪቱ የሚገኘው የኢትዮጵያ ኤምበሲ አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስትር በጉዳዩ ላይ ማዘኑን አስታውቋል። የሚኒስትሩ ቃል አቀባይ አቶ ነቢዩ ተድላ በህገ ወጥ መንገድ ወደ ሳውዲ አረቢያ የገቡ ዜጎችን ለማስመለስ ጥረት በሚደረግበት ወቅት አደጋው መድረሱ የችግሩን አሳሳቢነት ያመላክታል ብለዋል። ኬኔዲ አባተ ተጨማሪ ያለው በጅቡቲ የኢትዮጵያ ኤምባሲ በማህበራዊ የትስስር ገጹ እንዳስታወቀው በሰሜን ምስራቅ ጅቡቲ ጎዶሪያ በሚባል የባህር ዳርቻ አቅራቢያ 60 ኢትዮጵያውያን ፍልሰተኞችን አሳፍራ ወደ የመን በመጓዝ ላይ የነበረች ጀልባ በደረሰባት የመገልበጥ አደጋ የ38ቱ ፍልሰተኞች ሕይወት አልፏል። አደጋው የደረሰው ትናንት ሰኞ መጋቢት 30 ቀን 2016 ዓ.ም መሆኑን የገለጸው ኤምባሲው ወደ አደጋው ስፍራ በመጓዝ መንስኤውን በማጣራት ላይ እንደሚገኝም አስታውቋል። ዓለም አቀፉ የፍልሰት ድርጅት አይኦኤም ከሰጠመችው ጀልባ 22 ተሳፋሪዎች መትረፋቸውን ገልጿል። የነፍስ አድን ሰራተኞች በጀልባው ላይ ተሳፍረው ነበር የተባሉ ሌሎች ስድስት ፍልሰተኞችን በማፈላለግ ላይ እንደሚገኙም ድርጅቱ ዛሬ መግለጹን አሶሽየትድ ፕሬስ ዘግቧል። በጉዳዩ ላይ አስተያየት የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ህገወጥ ፍልሰተኞችን ለመመለስ ጥረት በሚደረግበት ወቅት በህገወጥ መንገድ የሚጓዙ ፍልሰተኞች ህልፈት ማጋጠሙ የችግሩን አስከፊነት ያሳያል ብለዋል። ክስተቷ አሳዛኝ ነው። ይህን ደግሞ ይበልጥ ከባድ የሚያደርገው በአሁኑ ወቅት መንግስት በሶስተኛ ዙሪ የተለያዩ የሳውዲ መቆያ ጣቢያዎች ውስጥ በስር የሚገኙ ወደ ሰባ ሺህ የሚሆኑ ኢትዮጵያውያኖችን ለማስመሰለስ ጥረት እያደረገ ባለበት ሰዓት ነው። ጅቡቲ እንደ ኢትዮጵያ ካሉ የአፍሪካ ቀንድ ሀገራት ለስራና የተሻለ ህይወት ፍለጋ ወደ ባህረ ሰላጤው ሀገራት ለመድረስ የሚሞክሩ ፍልሰተኞች ዋና መሸጋገሪያ ናት። ከጅቡቲ ወደ የመን የሚወስደውን ታዋቂ ነገር ግን አደገኛ የባህር መስመር በየዓመቱ በአስር ሺዎች የሚቆጠሩ ፍልሰተኞች እንደሚጠቀሙት ዓለም አቀፉ የፍልሰት ድርጅት መረጃ ያመለክታል። ከአደን ባህረ ሰላጤ የተነሱ አደገኛ የባህር ጉዞ ከሚያደርጉ ፍልሰተኞች ውስጥ ባለፉት አምስት ዓመታት በደረሰ የጀልባ መስጠም አደጋ ብቻ የ189 ኢትዮጵያውያን ህይወት ማለፉ ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ተከታዩም ብለዋል። በአብዛኛው ህገወጥ መንገድ ዜጎቻችን ይጓዙባቸዋል ተብሎ የሚታመኑት እንደነ ሳውዲ አረቢያ፣ ሊባኖስ፣ የተባበሩት አረብ መሬቶች ጋር ህጋዊ የሆነ የሰራ ስምሪት ስምምነት ተፈርሟል። በቀጣይ ደግሞ በኩዌት፣ በባህሬን፣ በኦማን ይፈረማሉ እና ዜጎች ህገወጥ በሆነ መንገድ ህይወታቸውን ለአደጋ አጋልጦ ከሚሄዱ ይልቅ ሁለተኛ ያላቸውን ሀገር ውስጥ ያላቸውን ጥሪት ሽጠው፣ ከቤተሰብ ወስደው፣ ከወዳጅ ዘመድ ተበድሮ ነው እንግዲህ የሚሄዱት እና እንደዚህ ከሚያደርጉ ይልቅ ክብራቸውና መብታቸው ተጠብቆ ህጋዊ የሆነ መንገድ ተመቻችቶ ለምንድ ነው በህገ ወጥ መንገድ የምትሄደው? በህገወጥ ጉዞ ፍልሰተኞች የህገወጥ አዘዋዋሪዎች የጥቅም ኢላማ ከመሆናቸው ባለፈ ለአፈና የዘፈቀደ ስርዓትና በየመን ተፋላሚ ቡድኖች ለግዳጅ የውጊያ ምልመላ እንደሚጋለጡም ዓለም አቀፉ የፍልሰት ድርጅት አክሎ አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በባህር ዳር በተፈጸመ ጥቃት አምስት ሰዎች ተገደሉ። በባህር ዳር ከተማ ከትላንት በስቲያ እሁድ ማንነታቸው ባልተገለጸ ሰዎች በተፈጸመ ጥቃት አራት የአንድ ቤተሰብ አባላትን ጨምሮ አምስት ሰዎች መገደላቸውን የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። የእሁዱን የባህር ዳር ከተማ ግድያን ጨምሮ ካለፈው ሳምንት ሐሙስ አንስቶ በጎንደር በብቸናና በሞጣ ከተሞች በተፈጸመ ጥቃት አስራ ሁለት ሰዎች መገደላቸውን የከፍተኛ ምክር ቤቱ ምክትል ፕሬዚደንት ሼህ መሐመድ አንዋር ዛሬ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዘገባላት። ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የአማራ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዚዳንት ሼህ መሐመድ አንዋር ባለፈው ሳምንት እሁድ መጋቢት 29 ቀን 2016 ዓ.ም ምሽት በባህር ዳር ከተማ ቀበሌ 14 የመቅሪብ ሰላት አድርሰው ወደ ቤታቸው ሲመለሱ የነበሩ አባት ከሶስት ልጆቻቸው ጋራ እና አንድ ጎረቤታቸው በድምሩ አምስት ሰዎች ባልታወቁ ታጣቂዎች መገደላቸውን ገልጸዋል። ትናንትና ክልላችን መዲና ላይ የተከሰተው ማሳያ ነው። ሟቾች ትላንት በባህር ዳር ከተማ ደባንቄ ተብለው በሚጠራው የሙስሊሞች መቃብር ስፍራ ስርዓተ ቀብራቸው ተፈጽሟል። ከሶስት ልጆቻቸው ጋር ከመኖሪያ ቤታቸው አቅራቢያ የተገደሉት አቶ ሙሄ ቤተሰብ ነኝ ያሉና ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን ግለሰብ ተከሰተ ያሉትን ያስረዳሉ። ምሽት አንድ ሰዓት ላይ ጆቹ እንትን ወንድማማቾች እና አንድ አባት ሆነው አራት ሆነው በአጠቃላይ ሲሄዱ ጥቃት ተከፍቶባቸዋል። አምስተኛው ልጅ ደግሞ ጎረቤት ነው። እዛው አካባቢ የባህር ዳር ከተማ አስተዳደር የእስልምና ጉዳዮች ምክር ቤት የአስተዳደርና ፋይናንስ አገልግሎት ሰራተኛ አቶ አሊ ጌታሁን በባህር ዳር ከተማ ነዋሪ ሙስሊም ምዕመናን ላይ አጋጥሟል ያሏቸውን ችግሮች ለአሜሪካ ድምፅ አብራርተዋል። አርባ በላይ ለምሳሌ ስምዝርዝር ወጥቶ ዛቻና ማሰራሪያ ተከናውኖባቸዋል። ግን እኔ እንኳ የማውቀው ወደ አስራ አምስት አካባቢ ላይ ገንዘብ ክፍያ ፈጸመው ታግተው የተመለሱ ሰዎች አለ አምስት መቶ ሺ አንድ ነጥብ አምስት ሚሊዮን ብር እየከፈሉ የተመለሱ ማለት ነው። ከቅርብ ጊዜ ወዲህ የመጣ ግድያ፣ ይህን ድርጅት የሚፈጽመው ማንነቱ አልታወቀም። ግን የትላንት ወደ ማታዎች ስነግርሽ ግን እየደወሉ ይህን ያክል ሚሊዮን ብር አምጥ እየተዛል እየተጠየቅን ዘጠነኛ ፖሊስ ጣቢያ ላይ ሁኔታ ሞልተዋል የሚል የባህር ዳሩ ግድያ ዜና የተሰማው በክልሉ የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በቀጠለበትና ንጹሐን ዜጎች ለጉዳት እየተዳረጉ ባሉበት ወቅት ነው። በሙስሊም ምዕመናን ላይ አነጣጥሯል የተባለው የአሁኑ ግድያ ከዚህ ግጭት ጋር የተያያዘ ስለመሆኑ ግን ይህ ዜና እስከተጠናቀረበት ሰዓት ድረስ በግልጽ የወጣ መረጃ የለም የምክር ቤቱ ፕሬዚዳንት ሼህ መሐመድ አንዋርም ባለፉት ስምንት ወራት በክልሉ የቀጠለው ግጭት ነዋሪዎች ተረጋግተው ስራቸውን እንዳይሰሩ እንቅፋት ፈጥሯል ብለዋል ከሰማኒያ ሰው በላይ ተገድሏል በክልላቸው አጠቃላይ ከሁለት መቶ ስልሳ በላይ የሆኑ ሙስሊሞች ላይ ጋጆቹ ቁጥጥር ስር ነው በአስር ሺ የሚቆጠሩ ሙስሊሞች ከቦታቸው፣ ከቀያቸው፣ ከንብረታቸው ተፈናቅለው የሚገኙበት ሆ ምክትል ፕሬዚዳንቱ አክለውም ትናንት ማክሰኞ በክልሉ ርዕሰ መዲና ባህር ዳር ለቀብር የወጣው ምዕመን እግረ መንገዱን ቅሬታውን ማሰማቱን ተናግረዋል። የአማራ ብሔራዊ ክልላዊ መንግስትም ሆነ የባህር ዳር ከተማ አስተዳደር እስካሁን በግድያው ላይ ያወጡት መግለጫ የለም። በጉዳዩ ላይ የአሜሪካ ድምጽ በአማራ ክልል መንግስት ኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው የእጅ ስልክ ላይ ቢደውልም ስልክ ባለመነሳቱ ምክንያት ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ አስቴር ምስጋ ነው። ዘገባዎቻችን ከዋሽንግተን ዲሲ መተላለፋቸውን ይቀጥላሉ። ፍርድ ቤቱ የሽብር ተከሳሾችን የሰብአዊ መብቶች ጥሰት አቤቱታ ሰሚ አቋረጠ። ሶስት የምክር ቤት አባላትን ጨምሮ አስራ አራት የሽብር ተከሳሾችን የሰብአዊ መብት ጥሰት አቤቱታ ለመስማት ለዛሬ ማክሰኞ ተቀጥሮ የነበረ ቢሆንም ፍርድ ቤቱ ስሚው እንዲቋረጥ ትዛዝ ሰጥቷል። በሌላ በኩል የኢህፓ ሊቀመንበርን ጨምሮ በእስር ላይ የሚገኙ ስድስት ግለሰቦች በፍርድ ሂደት ላይ ያሉ ዛሬ ወዳልታወቀ ስፍራ መወሰዳቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቢ ብሎ የአብርሃም ሃይማኖት ተናግረዋል። የኢህፓ ሊቀመንበር የረሃብ አድማ መጀመራቸው እንዳስታወቋቸውም ጠቁመዋል። ኬኔዲ አባተ አለው። ችሎቱ ለዛሬ ተቀጥሮ የነበረው ባለፈው ሳምንት የተጀመረውን የተከሳሾች የሰብአዊ መብቶች ጥሰት አቤቱታ ስሚን ለመቀጠል እንደነበረ ከተከሳሽ ጠበቆች አንዱ ጠበቃና የሕግ አማካሪ ሰለሞን ገዛኸኝ አስታውሰዋል። ይሁንና ጥሰት ፈጽሟል የተባለው አካል ተገኝቶ ክርክር ማድረግ በማይችልበት ሁኔታ አቤቱታ እንዳይቀርብ አቃቤ ሕግ በመጠየቁ እንዲሁም በቀደመው ችሎት በተከሳሾቹ አቶ ዮሐንስ ቧያለውና በአቶ ክርስቲያን ታደለ የቀረበው አቤቱታ የድምፅ ቅጂ ሾልኮ በማህበራዊ እስር ገጾች በመሰራጨቱ የፍርድ ቤቱን ገለልተኝነት ይጎዳል በሚል በጽሑፍ እንዲቀርብ በመወሰኑ ስሚው መቋረጡን ጠበቃው አስረድተዋል። ጠበቆቹ በበኩላቸው ችሎቱ በቀጠሮው መሰረት የተከሳሾችን የሰብአዊ መብቶች ጥሰት አቤቱታ መስማቱን እንዲቀጥል እንዲሁም ክሱ ተነቦ የዋስትና ክርክር ባልተደረገበት ሁኔታ ወደ ማረሚያ ቤት እንዲዛወሩ የቀረበውን ጥያቄ ውድቅ እንዲያደርግ በመጠየቅ ተከራክረው እንደነበረ ጠበቃ ሰለሞን አመልክተዋል። ችሎቱ ስለሰጠው ውሳኔና ትዕዛዝም አብራርተዋል። ከዚህ በፊት የተደረገውን የሰብአዊ ጥሰትን በተመለከተ ሁለት ተከሳሾች የተናገሩት በሾልኮ በሶሻል ሚዲያ የወጣ በመሆኑ እንዲቋረጥ ችሎቱ ውሳኔ ላይ ደርሷል ብሏል። ይህንን ቀረጻ ያደረገውን የፍርድ ቤቱን የትራንስክራይበር ማለት ነው፣ መቅረጫው የፌደራል ፖሊስ ምርመራ እንዲያደርግ አንደኛው ትዕዛዝ፣ ሁለተኛው ተከሳሾች ወደ ማረሚያ ቤት እንዲሄዱ እንዲዛወሩ፣ ሶስተኛው ለቀጣይ ግንቦት አንድ ክስ ለመስማት በማለት ቀጠሮ ሰጥቷል። በሌላ በኩል ከመጋቢት 14 ቀን ጀምሮ በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቧ አበራና ከእርሳቸው ጋር ፍርድ ቤት ቀርበው የነበሩ ሁለት ግለሰቦች ትናንት ሰኞ በነበራቸው የጊዜ ቀጠሮ ችሎት ላይ በፖሊስ እንዳልቀረቡ የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ተናግረዋል። እነርሱን ጨምሮ ፋኖን የሚደግፍ ጽሁፍ በማህበራዊ የትስስር ገጻችሁ አጋርታችኋል በሚል ተጠርጥረው የተያዙ ያሏቸው ስድስት ሰዎች ዛሬ ማክሰኞ ወዳልታወቀ ስፍራ ስለመወሰዳቸውም ጠቁመዋል። የአዲስ አበባ ፖሊስ ለጉዳዩን የፌዴራል ፖሊስ ወይም ኮማንድ ፖስት ይዞታል። በአስቸኳይ ጊዜ አዋጁ መሰረት ያለ ፍርድ ቤት ማቆየት ይቻላል በሚል ለሁለተኛ ጊዜ ተቀጥረው በሁለተኛው እሳቸውም ሳይቀርቡ በተመሳሳይ ከዚህ በፊትም ለሁለተኛ ጊዜ የተቀጠሩ በሰላማዊ ሰልፉ ላይ ፈራሚ የሆኑት ዮሴፍ ተሻገር፣ እዮብ ገብረስላሴ፣ ጠበቃ አበራ ንጉሥ ስድስት ሰዎች ናቸው። በአጠቃላይ ከአዲስ አበባ ፖሊስ እያረጋገጥ ነው። ስድስቱንም በሌሊት የት እንደወሰዷቸው አናቅም። ከሌሊቱ ዘጠኝ ሰዓት ላይ የፌዴራል ፖሊስ ተረክቦናል ብለው መልስ ነው የሰጡን። የኢህአፓ ሊቀመንበር ዝናባ አበራ ከትናንት ጀምሮ የረሃብ አድማ ላይ መሆናቸውን እንደገለጹላቸውም መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። በጉዳዩ ላይ ከፌዴራል ፖሊስ ኮሚሽን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ኢህአፓ፣ መይአድ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ ዛሬ በጋራ በሰጡት መግለጫ በፖለቲካ ፓርቲ አመራሮችና አባሎች ላይ እየደረሰ ነው ያሉት ሸፍጥ እስርና ማዋከብ እንዲቆም ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ተከታዩ ዘገባችን በሱዳን ላይ ያተኩራል። በሱዳን ያለው የፖለቲካ ጥቃት አብዛኞቹ ሕጻናት የሆኑትን በሺዎች የሚቆጠሩ ስደተኞች ለደህንነታቸው ሲሉ ወደ ጎረቤት ሀገር ደቡብ ሱዳን እንዲሰደዱ እያስገደዳቸው ነው። ይሁን እንጂ በዛም እየወደቀ ያለው የጤና ስርዓት አጠባበቅ የሚያስፈልጋቸውን እንክብካቤ እንዲያገኙ እየረዳቸው አይደለም። ከደቡብ ሱዳን የላይኛው ናይል ግዛት ከሬን የተላከውን ዘገባ ሼላፖኒ ሼላፖኒ ያደረሰን ዘገባ ደረጀ ደስታ እንደሚከተል ተደ ቀርበዋል። ሱዳን ውስጥ ያለውን ጦርነት የሚሸሹ ስደተኞች በሱዳንና በደቡብ ሱዳን መካከል መሸጋገሪያ በሆነችው ጆዳ ደርሰዋል። የ12 ዓመቷ በሀኪታ አልማሃድ የጡት ካንሰር ህክምና ከተሰጣት በኋላ ብዙም ሳትቆይ አድካሚውን የብዙ ቀን የእግር ጉዞውን አድርጋለች። በሀኪታ ዛሬ ጤንነት አይሰማትም። እናቷ ናኢማ አብደላ ስለ ሷ ይናገራሉ። የጀመራት በአንዳንድ ሽፍታዎች እና በደረት ህመም ነው። ከዚያም እንደ ድንጋይ ጠጣሪ የሆነ ከባድ ነገር ወደ መሆን አደገ። ቆዳዋም መርገፍ ጀመረ። ከዚያም እየባሰና እየከፋ መጣ። ነገሩ እጅግ ከባድ መሆኑን የተረዱትም ያኔ ነው። ሴፍ ዘ ቺልድረን የተባለው የረድኤት ቡድን እንደገለጸው ካለፈው ሚያዝያ ጀምሮ ከ600 ሺህ በላይ ሱዳናውያን ስደተኞችና ደቡብ ሱዳናውያን ከስደት ተመላሾች ወደ ደቡብ ሱዳን ተሻግረዋል። ቀድሞውንም ከባድ የረሃብ ቀውስ የተጋረጠበት ክልል ከመጠን በላይ ለተጨናነቀ የጤና አጠባበቅ ስርዓት ተጋልጧል። ለአዳዲሶቹ መጤዎች ይህች የድንበር ከተማ ልታደርግላቸው የምትችለው ነገር ከጠበቁት በታች ሆናለች። የላይኛውን ናይል ግዛት የማስታወቂያ ሚኒስትር ሉካ ሳዳላ በካምፑ የሚሞቱ ሰዎች ቁጥር እየጨመረ መሆኑን ይናገራሉ። እንደ አውሮፓውያን አቆጣጠር እስከ ህዳር ወር ድረስ 194 የሚሆኑትን መዝግቤያለሁ። ከ194 ውስጥ ሁለት ብቻ አንድ ሴትና አንድ ወንድ ጎልማሶች ሲሆኑ፣ አብዛኛዎቹ ግን ሕፃናት ናቸው። እንደ አውሮፓ አቆጣጠር፣ በ2023 መጀመሪያ ላይ ዓለም አቀፍ ለጋሾች የሚያደርጉትን መዋጮ በቀነሱበት ወቅት የሀገሪቱን የጤና ዘርፍ አናክቷል። የደቡብ ሱዳን የጤና ጥበቃ ሚኒስትር ዮላንዳ አውል ዴንግ ቡድናቸው ከአገሪቱ አጠቃላይ በጀት አነስተኛ ድርሻ እንዲይዝ በማድረግ ክፍተቱን ለመሙላት እየታገለ ነው ይላሉ። በአርጋችሁ እንደምታውቁት የጤና ጥበቃ ሚኒስቴር በጀት ሁለት በመቶ ወይም አንድ ነጥብ ስምንት በመቶ ብቻ ነው። ያችን አንድ ነጥብ ስምንት በመቶ እንኳን እኛም አናገኛትም። ያገኘናት ጊዜ ግን የሚያስፈልገንን አቅርቦትና የሰራተኞችን መጠን ከፍ ለማድረግ እንሞክራለን። ያሉን በቂ አይደሉም። በላይኛው ናይል ግዛት የሬንክ ሲቪል ሆስፒታል ሜዲካል ዳይሬክተር የሆኑት አዩኤል ሉኤል የአገር ውስጥ የሕክምና ተቋማት ስር የሰደዱ በሽታዎችን ለመቋቋም የሚያስችል ብቃት እንደሌላቸው አብራርተዋል። እንደ የጡት ካንሰር፣ የማዕፀን ካንሰር እና ለተለያየ የካንሰር አይነቶች የተጋለጡ ታካሚዎች ሌሎች የኪሞቴራፒ ሕክምና ሲወስዱ የነበሩ እዚህ ሲመጡ እኛ እዚህ ዝም ብሎ የወረዳ ሆስፒታል ነን። ስለዚህ አንዳንድ ልንቆጣጠራቸው የማንችላቸው ጉዳዮች አሉ። የባሃኪታ አልሙሃድናት ሴት ልጃቸው በሕይወት ለመሰንበት በቀን አንድ ጊዜ እንደምትመገብና ጆዳ ከደረሰች በኋላ ህመሟ እየተባባሰ መምጣቱን ተናግረዋል። አንዳንድ ቤተሰቦች በደቡብ ሱዳን እንደሚቆዩ ይናገራሉ። እንደ ባሃኪታ ያሉ ሌሎች ደግሞ በአገራቸው ያለው ጦርነት በቅርቡ እንደሚቆምና ያ ሲሆን ወደ ሱዳን ተመልሰው የሚያስፈልጋቸውን ልዩ ሕክምና እንደሚያገኙ ተስፋ ያደርጋሉ። ተከታዩ ዘገባችን ጽንስ ማቋረጥ ውሳኔና በዘንድሮ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፉክክር ላይ ልዩ ትኩረት የሚሰጣቸውን ቁልፍ ጉዳዮች የሚመለከት ነው። የፍሎሪዳ ክፍለ ግዛት ከፍተኛ ፍርድ ቤት በያዝነው ሳምንት ጽንስ ማቋረጥን የሚመለከቱ ውሳኔዎች ላይ ጥብቅ ገደቦችን ሲጥሉ፣ በአንጻሩ ለፍሎሪዳ ክፍለ ግዛት መራጮች የፊታችን ጥቅምት ወር በሚካሄደው ምርጫ እነዚህን ገደቦች ለመቀልበስ የሚያስችል ውሳኔ መንገድ ይከፈታል። የስርዓተ ፆታ መብት ጉዳዮች በዘንድሮ የፕሬዝዳንታዊ ምርጫ ላይ ልዩ ትኩረት የሚያገኙ ስለመሆናቸው ጠቅሶ የአሜሪካ ድምጹ ስካት ስተርን ያደረሰንን ዘገባ አሉላ ከበደ እንደሚከተለው ያቀርቧል። የፍሎሪዳ ጠቅላይ ፍርድ ቤት በያዝነው ሳምንት የችሎት ውለው የስድስት ሳምንታት ዕድሜ ያለውን ጽንስ ማቋረጥ እንዲከለከል የሚደነግግና ከፊታችን የግንቦት ወር አንስቶም ተፈጻሚነት የሚኖረው ህግ ለማጽደቅ የሚያስችል ጥርጊያ ያመቻቻል። በአንጻሩም በመጪው ዓመት በጥቅምት ወር በሚካሄደው ምርጫ ጽንስን የማስወረድ መብቶች የሚመለከቱ ጉዳዮች በክፍለ ግዛቱ ህገ መንግስት ውስጥ ይካተቱ ወይስ ይቅር በሚለው ዙሪያ መራጮች እንዲወስኑ የሚያስችል ከአሁን ቀደም ያልነበረ እድልም ከስቷል። ይህም የስነ ተዋልዶ መብቶችን በክፍለ ግዛት ይቱ ብቻ ሳይሆን በወራት ዕድሜ ውስጥ በሚካሄደው ፕሬዝዳንታዊ ምርጫ ላይም ይበልጥ ወሳኝ የሆኑ የምርጫ ጉዳዮች ያደርጋቸዋል። ጽንስ ለማስወረድ መብት በፌዴራል ደረጃ ጥበቃ የሚሰጠው ሀምሳ ዓመታት የተጠጋው ድንጋጌ እንደ አውሮፓውያን ዘመን አቆጣጠር በ2022 ከዘጠኙ የችሎቱ ዳኞች ሶስቱ በቀድሞ ፕሬዝዳንት ዶናልድ ትራምፕ በተሾሙበት የዩናይት ስቴትሱ ጠቅላይ ፍርድ ቤት መሻሩ የሚታወስ ነው። ይህ የሮና የዌድ ጉዳይ በሚል የሚታወቀው ጽንስ የማቋረጥ መብት የሚሰጥ ህገ መንግስታዊ ድንጋጌ እንዲያበቃም የሪፐብሊካን ፓርቲያቸው እጩ ሆነው እንደሚቀርቡ የሚጠበቁት ተፎካካሪ ትራምፕ በምረጡኝ ዘመቻቸው ወቅት አቋማቸውን አንጸባርቀዋል። አሳክቸዋለሁ ከእነዚህ ጩዎችና ከሌላው ጎራ ካሉትም ጭምር ደስታ የሚያጎናጽፈኝ ጉዳይ ነው። እንጃ አላውቅም። በዚህ ጉዳይ የጽንስ መቀጠል አቋም ዋና ደጋፊኔ ብዬ አስባለሁ። የሆነ ሰው ተነሳ፣ አንድ ሴት ተነሳችና ይሄ ሰው የሮና ዌድ ጉዳይ እንዲያበቃለት አድርጓል፣ እንዴት ነው እሱን መቆም የሚቻለው አለች። እርግጥ እኔ ራሴ ሚያን የመሰለ ነገር ብያለሁ ሆኖም በአሜሪካ ታሪክ የጽንስን መቀጠል በማራመድ ከሁሉ የበለጠ ጠንካራ አቋም ያለው ፕሬዚደንት በመሆኔ ኩራት ይሰማኛል። ይሁንና ከፍተኛው የሀገሪቱ ፍርድ ቤት ያን ውሳኔ ካሳለፈበት ከዛሬ ሁለት ዓመት ወዲህ ከጽንስ ማስወረድ ጋር የተዛመዱ ጉዳዮች በኦሃዮና በካንሳስ ክፍለ ግዛቶች በተካሄዱ ህዝበ ውሳኔዎች የተገኙትን ውጤቶች ጨምሮ በፖለቲካው ጎራ የሪፐብሊካን ፓርቲው ለሽንፈት የሚዳረግባቸው ጭብጦች ሆነዋል። በአንጻሩም ከስነ ተዋልዶ ጤና ጋር የተዛመዱ መብቶች የፕሬዝዳንት ጆ ባይደን ዳግም ምርጫ ዘመቻ አብይ ትኩረቶች ናቸው። ትራምፕ ስለዚህ ጉዳይ በኩራት ነው የሚናገሩት። በአምሳ ዓመታት ውስጥ ማንም ያልደፍረውን የሮና ወይድ የተባለውን ድንጋጌ እንዲያበቃ አድርጌያለሁ ይላሉ። የአርሳቸው ራሳቸው ያሉት ነው። በቴሌቪዥን አይተዋል። ዶናልድ ትራምፕ እንዴት ጄሮና ዌድ ድንጋጌ እንዲያከትም እንዳደረጉ ሲናገሩ የሥርዓተ ጾታ ነጻነታቸውን በተጠቀሙ ሴቶች ላይ ቅጣት ሊበየን ይገባል እያሉ ነው። ትራምፕና ያን ውሳኔ ለተከተለው ግርግር ተጠያቂ የሆኑት ማጋ የተባለውን አሜሪካን ዳግም ገናና እናድርጋት የተባለውን መርሃ ግብር መርህ የሚያቀነቅኑ የሪፐብሊካን ፓርቲ ወገኖች አሁንም በሕጉ እየተተገበረ ያለውን ብቻ ሳይሆን በብሔራዊ ደረጃ በሁሉም ግዛቶች የሰዎች እንደ ፈቃዳቸው የማድረግ መብት እንዲታገድ እየወተወቱ ነው። ትራምፕ በአሁኑ የምረጡኝ ዘመቻቸው ፅንስ ማስወረድ በብሔራዊ ደረጃ እንዲታገድ የሚጠይቀውን ሀሳብ ደግፈው አልወጡም። የፍሎሪዳ ክፍለ ግዛት ስለደረሰበት ውሳኔም ጥያቄ ቀርቦላቸው ነበር። ሚስተር ፕሬዚዳንት፣ የፍሎሪዳ ክፍለ ግዛት ጠቅላይ ፍርድ ቤት አሁን ያጸደቀውን ስድስት ሳምንታት የሞላውን ፅንስ ማስወረድ የሚከለክለውን ሕግ ይደግፋሉ? የሚል ነበር። እሳቸውም ሲመልሱ በሚቀጥለው ሳምንት በፅንስ ማስወረድ ችኩረት የሚያደርግ መግለጫ ይዘን እንመለሳለን ነበር ያሉት። ፅንስ የማስወረድ ሂደትን ለማስጀመር በስፋት ጥቅም ላይ የሚውሉ መድኃኒቶች ተደራሽነት ላይ የሚጣሉ ገደቦች ይጠናከሩ ወይንስ በሚለው ጉዳይ ላይም የዩናይት ስቴትስ ጠቅላይ ፍርድ ቤት የሚያሳልፈው ውሳኔ ስነ ተዋልዶን የሚመለከቱ መብቶች ጉዳይ በያዝነው ፕሬዝዳንታዊ ምርጫ ይበልጥ ችኩረት እንዲያገኙ ያደርጋል ተብሎም ተጠብቋል። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት አንድ ሁለት ሺ አስራ ስድስት አመተ ምህረት መሰናዷችን ነው በመከታተል ላይ የምትገኙት ምርጫችሁ አርጋችሁን አብራችሁን ስለሆናችሁ እናመሰግናለን። ሌሎች ተከታይ ዘገባዎችንም ይዘናል። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። በትግራይ ክልል የታሰሩ የመከላከያ አባላት ጉዳይ ቤተሰቦቻቸውን አሳስቧል። የትግራይን ክልል መነሻ ባደረገው በሰሜን ኢትዮጵያ ጦርነት ወቅት በተለያዩ አጋጣሚዎች ተይዘው ከሰላም ስምምነቱ በኋላም ያልተለቀቁ ምርኮኛ የመከላከያ ሰራዊት አባላት ደህንነት እንደሚያሳስባቸው የታሳሪ ቤተሰቦች ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር በቅርቡ 212 የሚሆኑ ምርኮኛ የመከላከያ ሰራዊት አባላትን መፍታቱንና ቀሪዎቹን ጉዳይ ደግሞ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ አስታውቆ ነበር። የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጉ የትግራይ ክልል ጊዜያዊ አስተዳደር በእስር ላይ ያሉ ቀሪ የመከላከያ ሰራዊት አባላት በአስቸኳይ የሚፈቱበትን ሁኔታ እንዲያመቻችም ጠይቋል። ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ኬኔዲ አባተ ዘገባለሁ። ትግራይ ክልልን መነሻ ያደረገው የሰሜን ኢትዮጵያው ጦርነት በተካሄደበት ወቅት ትግራይ ክልል ውስጥ ታስረው የሚገኙ ቀሪ የመከላከያ ሰራዊት አባላት ጉዳይ እንዳሳሰባቸው የአሜሪካ ድምፅ ያነጋገራቸው የቤተሰብ አባላት ገለጹ። ስማቸው ቢጠቀስ በእስር ላይ ይገኛል ላሉት የቤተሰባቸው አባል ችግር ሊደርስበት ይችላል የሚል ስጋታቸውን በመግለጽ ስማቸውን አየር ላይ እንዳናውል የጠየቁን አንድ አስተያየት ሰጪ የባለቤታቸው ወንድም በእስር ላይ እንደሚገኝ ተናግረዋል። የኢትዮጵያ መከላከያ ሰራዊት አባል የነበረው ይኸው ቤተሰባቸው በጦርነቱ ህይወቱ እንዳለፈ ተነግሯቸው እንደነበረ ገልጸው ሆኖም ግን በህይወት እንደሚገኝ ማረጋገጣቸውንና ከእስር አለመለቀቁ እንዳሳሰባቸው ተናግረዋል። ሞቷል ተብሎ ለቅሶ ሁሉ አውጥተን ቦረና ነው የነበረው ቤቱ ባለቤት ነኝ። እሷም ከዛ ከለቅሶ ቦታ እንደመጣ ነው ከምገርም፣ በድንጋጤ ባለቤቴ መሞተች፣ ግን በህይወት እንዳለ ቃይ መቀሎች ናቸው የነገሩኝ እና ከዛ ተደዋወልንና ተገናኘን። መቀሌ ውስጥ መስቦ አካባቢ እንደታሰረ ነገረኝ። ይህ ደግሞ በህይወት እንዳለ ሲነገር ሰምተን ደስ ብሎን ነበረ። ከዛ በሁሉ ተፈቶ ወጥቷል፣ ባለፈውም ወጥቷል። እነሱ ግን በምን አይነት ምክንያት እንደታሰሩ ምንም የምናውቀው ነገር የለም። ባለፈው ሌሎቹ ከተፈቱ በኋላ ለማግኘት አልሞከራችሁም እናንተ? ራሱ ደውሎልኝ ነበረ አንድ ቀን። እኛ ተራ አልደረሰንም። ሌሎች ሁለት መቶ ምናምን ሰዎች ተፈቶ አሉ እኛ ደግሞ እዛው ነው ያለነው ነው ምናምን ብሎ አለ። በስንዝር እየጠሩ አወጡ አለ። እኛ ደግሞ እዛው ነው ያለ ነው ምናምን አለ። የተሰጠ ተስፋም የለንም አለ። ቤንች ሸኮ ዞን ሚዛን ተፈሪ እንደሚገኙ በስልክ የገለጹልንና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን ሌላ አስተያየት ሰጪም የቤተሰባቸው አባል በእስር ላይ እንደሚገኝ ነግረውናል። የኢትዮጵያ መንግስት ሰላም ወረደ የእስረኛ ልውስ አረጊ ያለው ቃለት ያልተፈቱ ሰዎች እንዳሉ አውቃለሁ። ዘመድ አለኝ። ባለቤቴ ወንድም አለ። ሞቷል ተብሎ መርዶ ወረቀት መጥቶልናል። ግን በአጋጣሚ እዛ ጓደኛ ስለነበረ በአጋጣሚ በፖሊሶች ስልክ ነው የማገኘው። መኖሩን ከዛ በኋላ ነው ያረጋገጥኩት። እነዚህ በጣም በሰራዊት በጣም በብዙ አመት የቆዩ እንደገና ጥሩ አገልግሎት የነበራቸው ተለይቶ ታስሮን ያለው። ለምን ያክል ጊዜ ያገልግሏል? አስራ ሰባት አመቱ ነው ባለፈው የተወሰኑት ከተለቀቁ በኋላስ እንደዚህ በስልክ ተገናኝታችሁ ታውቃላችሁ? ዛሬ ሳምንትም አግኝቻቸዋለሁ። ከሐረር ያነጋገርናቸው አስተያየት ሰጪ ደግሞ 25 ዓመት በሰራዊቱ ያገለገለው ባለቤታቸው ሕይወቱ እንዳለፈ ከተነገራቸው በኋላ በሕይወት መኖሩን ማረጋገጣቸውንና አሁን አለመፈታቱ እንዳሳሰባቸው ገልጸዋል። አለ አለ ብሎ አለ ሕይወት አለ ብሎ ነገር ጠመጠን ማለት ነው። አሁን የእነሱ ልጆች ይዤ እሱ በተሰብ ጋር ያለው እኔ ትግሬ ነኝ፣ ብሄሬ ማለት ነው። የመቀሌ ሰው ነኝ እኔ ልጆች ይዤ በእነሱ ሀገር ነው ያለሁት። የተወለደበት ሀገር ላይ ነው ያለው። የት አካባቢ ማለት ነው? ሐረር ነው። ሐረር ረ አርዋጫ ወደ አርዋጫ አካባቢ እዛ ነው ያለሁት። በቃ ሁለቱ ልጆች ይዤ በጣም ችግር ላይ ነው ያለው። በጣም በጣም በቃ እነሱ ጋር የነበሩ ጓደኞች ደግሞ እንደወጡም ሰምተናል። ባለፈው ደግሞ የወጡ ስንናገር ጠይቃቸው በቃ አለ ይወጣሉ አሉ ነው ነው በትግራይ ክልል ተዋጊዎች ከተማረኩ የኢትዮጵያ መከላከያ ሰራዊት አባላት መካከል ሁለት መቶ አስራ ሁለቱን በምህረት መልቀቁን የትግራይ ክልል ጊዜያዊ አስተዳደር በቅርቡ አስታውቆ ነበር። ጊዜያዊ አስተዳደሩ ከፕሪቶሪያው የሰላም ስምምነት አስቀድሞ የተማረኩ አንድ መቶ አስራ ሁለት ወታደሮችን መጋቢት አስራ ሶስት አንድ መቶውን ደግሞ መጋቢት 14 ቀን 2016 ዓ.ም በምህረት መልቀቁን በክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኩል በወቅቱ ባወጣው መግለጫ ይፋ አድርጓል። በክልሉ ታስረው የሚገኙ የመከላከያ ሰራዊት አባላት በችግር ላይ መሆናቸው እንደሚያሳስባቸውና ያለ ክስ ታስረው መቆየታቸው ቅሬታ እንደፈጠረባቸው የአሜሪካ ድምፅ ከዚህ ቀደም የታሳሪ ቤተሰቦችን አነጋግሮ መዘገቡ ይታወቃል። ትግራይ ክልል በእስር ላይ የነበሩ የመከላከያ ሰራዊት አባላትን መልቀቁን በተመለከተ መግለጫ ካወጣ በኋላ ቀደም ሲል አስተያየት ወደ ሰጡን የቤተሰብ አባላት ስልክ በመደወል ጠይቀናቸዋል። በወቅቱ አስተያየታቸውን ከሰጡን መካከል የሆነችው የሐዋሳ ከተማ ነዋሪዋ አስረሳሽ አበራ ባለቤቷ ከተፈቱት መካከል መሆኑን ገልጻለች። እግዚአብሔር ይመስገን ያው በቃ በሰላም ወጥተናል። ከዛ እዛ ገር ተናግሮ በሆነ ስልክ ደወለልኝ። በጣም ነበር ደስ ያንን እግዚአብሔር በሆነ ያው ልጆቼን በጣም በጣም ደስ አላቸው። እኔ በቃ ባልበላም በቃ ጠገብ ኩነት በህይወት ከዛ መውጣቱ ለእኔ ትልቅ ነገር ነው። አሁን ያሉት የዚህ ምንድን ነው ወታደራዊ ካምፕ ነው ምናምን ብላ እዛ ናቸው፣ አሁንም ያሉት አጠቃላይ ወደ ዘመድ ጠቅላላ ምንም በቃ ሊያምኑ አልቻሉም። በጣም ደስተኛ ናቸው። በቃ ምን ብዬ ልንገርህ? ደስታችን ወደር የለውም እውነት እግዚአብሔር ው እንግዲህ ትልቅ አምላክ ነው። ሞታ የተባለውን በህይወት አኖረው። እንግዲህ እንደገና አሁን ያው በደስታ ተጠቅጥቀናል። ባለፈው መጋቢት አስራ ሶስት ቀን የተለቀቁት የመከላከያ ሰራዊት አባላት በከባድ ወንጀል ተጠርጥረው በእስር የቆዩ መሆናቸውን የገለጸው የትግራይ ክልል ጊዜያዊ አስተዳደር በምህረት የተለቀቁት የፕሪቶሪያ ስምምነት አፈጻጸምን በተመለከተ በአዲስ አበባ በተደረገ ውይይት ላይ በተደረሰው መግባባት መሆኑን በመግለጫው አመልክቷል። ያልተፈቱ የመከላከያ ሰራዊት አባላት ጉዳይ በ አጭር ጊዜ ውስጥ መፍትሄ እንደሚያገኝ አስተዳደሩ በወቅቱ ባወጣው መግለጫ ጠቅሶ ነበር። በዚህ ጉዳይ ላይ ከክልሉ ጊዜያዊ አስተዳደር አስተያየት ለማግኘት የጊዜያዊ አስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ረዳይ ሃለፎም የእጅ ስልክ ላይ በተለያዩ ቀኖች በተደጋጋሚ ደውለን ባለመመለሳቸው ሊሳካልን አልቻለም። በተያያዘ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ ታስረው የነበሩ ከሁለት መቶ በላይ የሆኑ የመከላከያ ሰራዊት አባላትን በቅርቡ መፍታቱ ትክክለኛ እርምጃ ነው ሲል እውቅና ሰጥቷል። ሆኖም አሁንም በክልሉ በእስር የሚገኙ የመከላከያ ሰራዊት አባላት መኖራቸውን የገለጸው ይሰመጉ አስተዳደሩ በእስር ላይ ያሉ የመከላከያ ሰራዊት አባላት በአስቸኳይ የሚፈቱበትን ሁኔታ በማመቻቸት የአካል ነጻነት መብትን እንዲያከብር ሲል መጋቢት 26 ባወጣው መግለጫ ጠይቋል። በክልሉ በእስር ላይ ያሉ የመከላከያ ሰራዊት አባላት ከተያዙበት ጊዜ አንስቶ ፍርድ ቤት ሳይቀርቡ መቆየታቸውንና ተይዘው የሚገኙበት ሁኔታ አሳሳቢ መሆኑን ይሰመጉ አመልክቷል። ይጽፋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መጋቢት 6 ቀን 2016 ዓ ም ከትግራይ ክልል ከተውጣጡ የህብረተሰብ ተወካዮች ጋር ባደረጉት ውይይት ላይ የመከላከያ ሰራዊት አባላትን በተመለከተ ተከታዩን ብለው ነበር። መከላከያ ላይ እስረኛ በሌብነት ካለ አላቅም። እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቅም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እስረኛ ፈተን ስራ አስፈጻሚዎች ፈተን ጌታቸው ጋር ግን የቀሩ ሰኞች ነበሩት። በቀደም እስከቅርብ ጊዜ ድረስ ያልፈታቸው። በአሁኑ ወቅት በክልሉ ታስረው የሚገኙ የመከላከያ ሰራዊት አባላት ትክክለኛ ቁጥር ምን ያህል እንደሆነ በግልጽ አይታወቅም። የቀሪ ታሳሪዎችን ጉዳይ በተመለከተ የጊዜያዊ አስተዳደሩን ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በመቀጠል ደግሞ ወደ ትምህርት ነክ ዘገባዎች እናልፋለን። የአሜሪካ ጠቅላይ ፍርድ ቤት ውሳኔ በኮሌጅ አመልካቾች ላይ ተጽዕኖ አሳድሯል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን ሴቶችና እንዲሁም ደግሞ ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ አድሎ ተደርጎባቸዋል ተብሎ የሚታሰቡ የማህበረሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም ደግሞ አፍርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካስተላለፈ ቦ እንግዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ይገኛሉ። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች ስድስት ለሶስት በሆነ ድምጽ ላለፉት አርባ አምስት ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸውን በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረው ይሆን ስትል ስመኞሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሀዊነትና የእኩልነት እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደ ዘገባው አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮች፣ ሌሎችም ሌሎች ማይኖሪቲዎች እና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው ከዛ ጋር በተገናዘበ ነው ቃሉ የወጣው ታዲያ፣ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በአስራ ዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ፣ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን ዘር መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉና፣ ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገመንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም ሰርቲንስ አሜንድመንት፣ ፎርቲንስ አሜንድመንት እና ፊፍቲንስ አሜንድመንት የሚባሉ ናቸው። ፎርቲንስ አሜንድመንት አራት ክሎዝ አሉት። ከእነዚያ ውስጥ ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች መብት የሰጠው እና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውኑ ካደረጉት ኮንስቲቲሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው። ስለዚህ አሁን ከአስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጸረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርሰስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ መቶ ሰባ ስምንት ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡትን እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስትስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያስ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌገሲ አድሜሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጥተዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ የሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርመቲቭ አክሽን አላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡም ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንንሽ ዩኒቨርሲቲዎች፣ ኮሌጆች ላይ ዱሮ አፈርማቲቭ መብዛት የለም ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው። እንደ ሃርቫርድ ማለት ነው እንደ ሃርቫርድ እንደ የል እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛም ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነቲቭ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲያ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። በጣም ነው የማመሰግነው። አቶ ዘካሪያስ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን፣ እናመሰግናለሁ። የተከታተላችሁት የምሽቱን ትምህርት ነክ ጉዳዮች ነበር። አሁን በመቀጠል የምናልፈው ደግሞ ንግድና ምጣኔ ሀብት ዘገባችን ነው። የኢትዮጵያ ንግድ ባንክ ከሶስት ሳምንት በፊት በዲጂታል የግብይት ሥርዓቱ ላይ ባጋጠመው ችግር ምክንያት በሕገወጥ መንገድ የተወሰደበትን ገንዘብ በማስመለስ ላይ ይገኛል። ባንኩ በወቅቱ እንደተወሰደበት ከገለጸው ገንዘብ 86 በመቶውን ማስመለስ መቻሉንም አስታውቋል። እስካሁን የወሰዱትን ብር አልመለሱም ያላቸውን ግለሰቦች ስም ዝርዝርም ከነፉቷቸውና የባንክ ሂሳብ ቁጥራቸው ጋር በይፋ በማሳወቅ ላይ ይገኛል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የህግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎችን ማንነት ይፋ ያደረገበትን መንገድ ህግን ያልተከተለ ነው ሲሉ ተችተዋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የሂሳብ አያያዝና ፋይናንስ መምህር የሆኑት አቶ ታምራት መንገሻ በበኩላቸው ባንኩ አሁንም የደንበኞቹን እምነትና ዝናውን መልሶ ለማግኘት በሚያስችሉ ስራዎች ላይ ማተኮር እንዳለበትም ይገልጻሉ። የኢትዮጵያ ንግድ ባንክ ኃላፊዎችን አስተያየት ለማካተት ምልክት ያደረግነው ጥረት እስካሁን ድረስ አልተሳካም። አስማማ አየ ነው፣ በዚህ ዙሪያ ያሰናዳው ዘገባ ተከታዩ ነው። የኢትዮጵያ ግዙፍ የፋይናንስ ተቋም የሆነው ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይት ስርዓቱ ላይ ያጋጠመ የባለው ችግር ምክንያት በህገወጥ መንገድ የተወሰደበትን ገንዘብ እያስመለሰ መሆኑን አስታውቋል። ባንኩ በወቅቱ እንደተወሰደበት ከገለጸው ከ800 ሚሊዮን ብር በላይ ገንዘብ 689 ሚሊዮን ብር ወይም 86 በመቶ እንደተመለሰለት በይፋዊ የማህበራዊ ትስስር ገጹ ላይ ከአንድ ሳምንት በፊት ባወጣው ጽሑፍ ገልጿል። የአሜሪካ ድምፅ አሁናዊ መረጃዎችን ለማወቅ የባንኩን የሚመለከታቸው አካላት ለማናገር ያደረገው ጥረትም ፈቃደኛ ባለመሆናቸው ምክንያት ባለመሳካቱ ማካተት ሳይችል ቀርቷል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት የሂሳብ አያያዝና ፋይናንስ መመር የሆኑት አቶ ታምራት መንገሻም የፋይናንስ ተቋማት እንደዚህ አይነት ሁኔታዎች ሊገጥሟቸው እንደሚችል ቢታወቅም ያጋጠመውን ችግር ምንነት በተመለከተ ግን አሁንም በሌላ ወገን ሊጣራ የሚገባው ነው ይላሉ። በኢንዲፔንደንት አካል የተረጋገጠ ቢሆን ወስዶ ሙሉ ለሙሉ በዚህ ምክንያት ነው በዚህ ምክንያት ነው ማለት ይቻላል። እና ከዚህ አንጻር በመሰረቱ ከሌሎች ተቋማት በተለየ ሁኔታ እነዚህ ስህተቶች እንዳይደርሱ፣ ሊደርሱ ካሉም ቀድመው እንዲለዩ እና ተገቢውን የቁጥጥር ስርዓት እንዲደረግባቸው እና ወደ መጨረሻው ደረጃ እንዳይደርሱ የክትትል ስርዓታቸው ጠንካራ ሆኖ ሳይደርስ ሊከላከሉት ይገባል ተብሎ የሚታሰቡ ተቋማት ናቸው። ግን ዙሮ ዙሮ ደግሞ በስራ ሂደት ላይ ሊገጥሙ የሚችሉ ስህተቶች እንግዲህ ኤክስፔክትድ ነው። በፋይናንስ ተቋም ባይሆን በይበልጥ ኤክስፔክትድ ሊሆን ይችላል። ግን ዙሮ ዙሮ አሁን ምንድን ነው ማለት የምንችለው ባንኩ ይህንን በማዘመንበት በተፈጠረ ማይነር ስህተት ተፈጥሯል የሚል ነው። በሌሎች አካላቶች በእውነት ባንኩ ባቀረበው መሰረት በስራ ላይ የተፈጠረ ዝቅተኛ ስህተት ነው ወይ ወይስ እንደው ከዛም ሊያልፍ ይችላል የሚለውን በሌላ ሶስተኛ አካል ተጣርቶ ሌ በኦዲት ሊሆን ይችላል ወይም በሌሎች እስካልታወቀ የምንወስደው የባንኩን ነው የኢትዮጵያ ንግድ ባንክ መጋቢት ሀያ ሁለት ባወጣው መግለጫ የወሰዱትን ብር የመለሱ ደንበኞች ቁጥር ከ አስር ሺ ስምንት መቶ በላይ መድረሳቸውን አሳውቋል ከዚህ ቀን ጀምሮ የተለያየ ገንዘብ መጠን በማስቀመጥ አላግባብ ገንዘብ ወስደው አልመለሱም ያላቸውን ሰዎች ስም ዝርዝር ከፎቷቸውና የባንክ ሂሳብ ቁጥራቸው ጋር በስድስት ዙሮች ይፋ አድርጓል ፎቶቸውም በባንኩና የመንግስት ብዙሀን መገናኛዎች የማህበራዊ ትስስር ገጾች ላይ እንዲወጣ ተደርጓል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው የህግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎችን ማንነት ይፋ ያደረገበት መንገድ ህግን ያልተከተለ ነው ሲሉ ይወቅሳሉ። በእርግጥ የውስጥ ችግር ነው ከተባለ ይህን የውስጥ ችግር የፈጠሩ ሰዎች በማወቅም ባለማወቅ የሚያጠፉት ነገር ካለ ለህዝብ ግልጽ የሆነ ነገር የለም። አንደኛውም ክፍተት አለብኝ የማስበው ነገር እሱ ነው። በሌላ ወገን ስናይ ደግሞ ህገ መንግስቱ አንቀጽ ሀያ ስድስት ውስጥ ንዑስ አንቀጽ ሶስት ላይ የግል ህይወት የመከበር ጥበቃ ገደብ እንዳለውም ያሳያል። ምንድን ነው እሱ ገደብ? ለህዝብ ደህንነት ሲባል እንደዚህ አይነት ተመሳሳይ ነገሮች ሲያጋጥሙ መንግስት ሊወስነው የሚችል ነገር ሊኖር ይችላል። ያው ራሱን የቻለ ገደብ ሊኖር ይገባል፣ ለዚህኛውም ሌላው ገደብ እንደሚያስፈልገው ሁሉ ማለት ነው። በእርግጥ በወቅቱ ባንኩ ካደረጋቸው ርብሮች መካከል ከባንክ ወደ ባንክ የሚደረጉ ዝውውሮችን ኢድሶች ለተባለ ድርጅት በማሳወቅ ያው አካውንቶችን ማሳገድ ይችሏል ነገር ግን ባንኩን ደንበኞች ስምና ፎቶ መለጠፉ ንጹህ ሆኖ የመገመት መብት ሊነካ የሚችልና በፍርድ ቤቶች ላይም አስፈላጊ ሊሆንሰሰሚገበት ደግሞ አለ። መሆን የነበረበት ተጠጣሪዎቹ ላይ አስፈላጊውን የፍርድ ቤት ሂደት ከተካሄደ እና ከተወሰነባቸው በኋላ በፍርድ ቤት ትዕዛዝ እና በፖሊስ ፈጻሚነት ስማቸውና ፎታቸው መለጠፉ እንጂ ራሱ ባንኩ ስም ለጥፎ ፎቶ ለጥፎ እነዚህ ናቸው ሌቦቹ እነዚህ ናቸው የሰረቁት ብሎ መወሰን በራሱ ግን አግባብነት አለው ብያለም ነው። የፋይናንስ ተቋማት ከምንም በላይ የደንበኞቻቸውን እምነትና ዝናቸውን መጠበቅ ይገባቸዋል የሚሉት አቶ ታምራት መንገሻ በበኩላቸው የኢትዮጵያ ንግድ ባንክ ያጋጠመው ችግርም ለዘመናት የገነባው ስሙን ሊሸረሸር የሚችል ነው ይላሉ። ስለዚህም ይህንን ስሙን መመለስ ላይ አተኩሮ መስራት እንዳለበት ይመክራሉ። ፋይናንስ ተቋማት ትልልቅ መጠበቅ ያለባቸው ጉዳዮች አሉ። አንዱ እምነት ትረስት ነው። ሰዎች አምነው ገንዘባቸውን እንዲያስቀምጡ አምነው እንዲያወጡ እምነት መኖር አለበት። እሱም በከፍተኛ ሁኔታ መጠበቅ አለባቸው። ሁለተኛ መልካም ዝናቸው እንደጎላ ጎላ እንደ ደመቀ ሊቀጥል ይችላል፣ ይገባል። አሁን የኢትዮጵያ ንግድ ባንክ ከዚህ አንጻር መልካም ዝና ያለው ባንክ ነው፣ የመንግስትም ባንክ ነው፣ የሀገርም ባንክ ነው። ነስ ይሄንን እንዲከፈት ሊገባ አይገባም ነበር፣ ቁጥጥር ሊደረግ ይገባ ነበር። ስለዚህ አሁን ባንኩ ብዙ ስራ መስራት አለበት። ምንድን ነው መስራት ያለበት? በትክክል ለማህበረሰቡ እንዳይሸረሸር እምነቱም መልካም ዝና ላይ ያለውም መደገፍ እንዳይቀንስ ህብረተሰቡ ማለት ነው አብሮት የሚሰራው ቢዝነስ ሜክ የሚያደርገው እነዚህን ነገሮች በዝርዝር አውጥቶ ማስረዳት አለበት በየጊዜው ለሰው። ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው። ይህም እንዲ ደረሰው በዚህ ነው በኢንዲፔንደንት ቦዲን ይሄን አድርግ ያለ፣ በሶሻል ሚዲያ ይሁን በሌሎች ሊነሱ የሚችሉ ሌሎችን እንትኖች ለማውረድ ትክክለኛ የችግሩን መሰረታዊ መነሻ በግልጽ ለህብረተሰቡ በየጊዜው ማድረስና ሊደርሱ ይችሉ የነበሩ የፍርስና የሬፑቴሽን ሪስክን መቀነስ ይገባል። ንግድ ባንክ ገጥሞት በነበረው ችግር ዙሪያ ሙሉ ምርመራ እያካሄደ እንደሆነ የገለጸው የኢትዮጵያ ብሔራዊ ባንክ ግኙትን የሚመለከት ሪፖርት ከሳምንት በኋላ እንደሚያወጣ ከ15 ቀን በፊት ያስታወቀ ቢሆንም እስካሁን ግን በጉዳዩ ዙሪያ ይፋ ያደረገው ነገር የለም። ችግሩ ከሳይበር ጥቃት ጋር የተያዘ አለመሆኑን ግን አስቀድሞ ሲገለጽ ቆይቷል። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደርም ችግሩ ከሲስተም ጋር የተያዘ እንጂ የሳይበር ጥቃት አለመሆኑን ፍተሻ አድርጎ ማረጋገጡን በሰጠው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት አቶ ታምራት መንገሻ ሁሉም የፋይናንስ ተቋማት ከዚህ ትምህርት ወስደው የቁጥጥር ስርዓታቸውን ማጠናከር ይገባቸዋል፣ ይላሉም። የቁጥጥር ስርዓታችን ምን ያክል ጠንካራ ነው? በየት በኩል ሊሰበር ይችላል? እንግዲህ አሁን ያለንበት እንደምታውቀው በዚህ በቴክኖሎጂ ዘመን ነው ያለነው። የቴክኖሎጂ ቁጥጥር የራሱ ስርዓት አለው። ከማንዋል ከምንለው ቁጥጥር በጣም እጅግ የተለየ ነው። በሱ ላይ ያላቸውን የሰፋይል ያላቸውን፣ ራሱ ቴክኖሎጂውን፣ የሬጉላቶሪ አቅም፣ እነዚህ ሁሉ አንድ ላይ ተሰናፍለው የፋይናንስ ተቋሞች እጅግ በጣም ጠንካራ ካልሆኑ በኢኮኖሚው ላይ የሚደርሰው የዚህ የእምነት መላላት ከፍ እያለ ወደ መጥፎ ደረጃ ሊሄድ ይችላል። ስለዚህ በዚህ አንጻር እኔ ብዙ ኃላፊነት ቢወስድ ብዬ የማስበው የተቆጣጣሪ አካሉን ነው፣ ብሔራዊ ባንክ ማለት ነው። የኢትዮጵያ ንግድ ባንክ በአሁኑ ወቅት ያለው ተቀማጭ ገንዘብ ከአንድ ነጥብ አንድ ትሪሊየን ብር በላይ ተሻግሯል። የግዙፍ የፋይናንስ ተቋም የሁሉም የኢትዮጵያ ሀብት መሆኑ የገለጹት የአሜሪካ ድምፅ ያናገራቸው ባለሙያዎች እንደዚህ አይነት ችግሮች በሚከሰቱበት ወቅት ሀገራዊ ተቋማት በአስቸኳይ ከችግሩ የሚወጡበትን መንገድ መዘየድና ገጽታቸውን መጠበቅ ይገባል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ትላንትና እለት በዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ሰዎች የፀሐይ ግርዶሽን ተመልክተዋል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። ከቴክሳስ እስከ ሜይን ግዛት በሚሊዮን የሚቆጠሩ አሜሪካውያን ግርዶሹ በሸፈናቸው አካባቢዎች ለሰዓታት አንገታቸውን አስግገው ተስተውለዋል። ኤንሪኬ ካታላን እና ቤተሰቦቹ የፀሐይ ግርዶሹን ለመመልከት የተሰባሰቡትን ሰዎች ለመቀላቀልና ታዋቂ ወደሆነው የኢንዲያናፖሊስ የመኪና መወዳደሪያ ስፍራ ለመምጣት የወሰኑት በመጨረሻው ሰዓት ላይ ነው። ምክንያቱም ዛሬ ልጆቹ ትምህርት ቤት የሚሄጃ ቀናቸው በመሆኑ ነው። ዛሬ ትምህርት ቤት አልሄዱም፣ ፈቅደንላቸዋል። ካታላንና ቤተሰቡ በስፍራው ለመገኘት ሰሜን ኢንዲያና ከሚገኘው መኖሪያቸው የሁለት ሰዓት መንገድ ነድተዋል። ካታላን ከዚህ በፊት የፀሐይ ግርዶሽ ያየው በልጅነቱ ሜክሲኮ በነበረበት ወቅት ነው። ያም ቢሆን ከፊል ግርዶሽ እንጂ እንደ አሁኑ ሙሉ ግርዶሽ አልነበረም። ልዩ ነበር። ለዚያም ነው እዚህ የተገኘ ነው። ከዚህ በፊት ሲከሰት አስታውሳለሁ። ወጣት ነበርኩ። ያንን ልምድ እነርሱም እንዲኖራቸውን የምፈልገው እነርሱ ሙሉ ግርዶሹን ነው የሚያዩት። የመኪና መወዳደሪያው ስፍራ ናሳ ከአጋሮቹ ጋር በመሆን በመላ አገሪቱ ሙሉ ግርዶሹ የሚከሰትባቸው ስፍራዎች ካዘጋጃቸው የመመልከቻ ቦታዎች አንዱ ነው። በፖለቲካ ምክንያት በተከፋፈለችው አገር ትዕይንቱን በጋራ ከሌሎች ጋር ሆነው መመልከት የአንድነት ስሜት እንደሚፈጥር የሚናገሩት ከቺካጎ የመጡት ቻርለስና ካቲ ማህር ናቸው። ማንም ሰው ፀሐይዋ ወይም ጨረቃዋ በየት በኩል ነች በሚል አይከራከርም። እየሆነ ካለው መልካም ያልሆነ ነገር ትንሽ ፋታ የሚሰጥ ነው። የናሳ ምክትል አስተዳዳሪ የሆኑት ፓም ሜልሮይ፣ በሚሊዮን የሚቆጠሩ አሜሪካውያን ዛሬ አንድ ላይ በመቆም በመገረምና በመደነቅ ወደ ሰማይ ይመለከታሉ። የምሽቱ መሰናዶ እዚህ ላይ ተጠናቋል። በነገው ምሽት እንገናኝ። ጠነስጥል